እግዚአብሔር ስም እንደምንሰነብታችሁ አሜን እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን እግዚአብሔር አምላካችን በጨርነቱ በአባታዊ ፍቅሩ በሰላም አሰንብቶ እንደዚህ ለበረከትና ለጸጋው ስለሰበሰበን በአጠቃላይ ተነግሮ ስለማያልቀው አባታዊ ስጦታው ውለታው ወረታው ምስጋና ብቻ በመሆኑ ክብር ምስጋናውንም ለዘላለም ለሱ ይሁን እንደዚህ እንደተለመደ አባታዎች ይተረነሱ አሁንም በመካከላችን ተገኝቶ ፍራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ በቤተክርስቲያናችን ተክርስቲያናችን አብይ ጾም ከገባ ጀምሮ ስለ እያንዳንዳቸው እሁዶች አብይ ጾም ከገባበት እስከ ትንሣኤ ድረስ እሁዶች ስም አላቸው። ስም ያወጣላቸው ቅዱስ ያሬድ ነው። አንደኛውን፣ ሁለተኛውን፣ ሶስተኛውን ተነጋግረናል። የዛሬው እሁድ። የራሱ የሆነ ስም አለው። ማን ነው የሚባለው? ደብረ ዘይት ነው የሚባለው። እንግዲህ እያንዳንዳቸው ንሁሎች ስም ሲያወጣላቸው በዚያ ስም ምክንያት አምላካችን ኢየሱስ ክርስቶስ በዚህ ምድር ሰው ሆኖ ስለ እኛ ያደረገው ነገር በቅደም ተከተል እንደየታሪኩ እንዲገለጥ ነው እና የዛሬው ደብረ ዘይት ይባላል። በቅድሚያ ወደ ምንባቡ ከመሄዳችን በፊት ደብረ ዘይት ማለት ማለት ደብር ማለት ተራራ ማለት ነው። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ያው ዘይት ነው እና ደብረ ዘይት ማለት የዘይት ተራራ ማለት ነው። የዘይት ተራራ የተባለበት ምክንያት ያ ተራራ በብዛት ወይራ ስለሚያበቅል ነው። በእስራኤል እህ እንግዲህ ዘይትን የሚያወጡት ከወይራ ነው ማለት ነው እና በዚህ ሀገርም በሀገራችንም ያለ ይመስለኛል። የወይራ ዘይት ይባላል። እና የወይራ ዘይት የወይራ ዘይት ለማምረት ወይራው ራሱ የሚበቅልበት ተራራ ነው። በዚህ ምክንያት ነው ደብረ ዘይት የተባለ። ደብረ ዘይት ማለት የዘይት ተራራ ማለት ነው። እንግዲህ ደብረ ዘይት የተባለበት ምክንያት በዚህ ደብረ ዘይት በተባለው ተራራ ወይም ስፍራ ወይም ኮረብታ ላይ አምላካችን ኢየሱስ ክርስቶስ አንድ ነገር ስላደረገ ነው። አንድ ነገሮች አይደለም ብዙ ስራዎችን የሰራው ሆኖም ግን ከሰራቸው በዚያ ስፍራ ውስጥ ከሰራቸው ስራዎች ውስጥ አንዱን ለማስታወት ነው። አንዱ በዚያ ተራራ ላይ ሆኖ ዓለም ከማለኩ በፊት ስላሉት ምልክቶች የተናገረውን ለማስታወት ነው። ዓለም ከማለኩ በፊት ስለሚታዩት ምልክቶች ሲናገር እንዲሁ እራሱ አይደለም ሐዋርያት ጠይቀውት ነው እና ምንባቡን በማቴዎስ ወንጌል ምዕራፍ ሀያ አራት ከቁጥር ሶስት ጀምሮ እንመለከታለን። በማቴዎስ ወንጌል ምዕራፍ ሀያ አራት ከቁጥር ሶስት ጀምሮ እያንዳንዷን አንቀጽ እንደ ለደቂቃ ለደቂቃ ያህል እያየን እንሄዳለን። በእግዚአብሔር ስም አነበዋለሁ። ቃሉ እንዲህ ይላል እርሱም ማለት ጌታ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ጌታ ሆይ ንገረን ይ መቼ ነው የሚሆነው ማለት የመምጣትህና የዓለም መጨረሻ መቼ ነው ብለው ጠየቁ፣ ይላል። ለብቻ ሆነው ከህዝቡ ለይትብለው እንግዲህ ስለ ዳግም ምጣቱ ሲናገር ስለነበር፣ የመምጣትህና የዓለም መጨረሻ መቼ ነው ደግሞ እስከመምጣት በፊት ምልክቶች እንደሚኖሩ ነግረህን አልካውን በፊት ለይተህ እንዲህ እንዲህ ናቸው ብለሽ ብትነግረኝ እና ምልክቱስ ምንድን ነው ብለው ጠየቁት ይላል። ኢየሱስ መልሶ እንዲህ አላቸው ወይም መለሰላቸው ማለት ነው። እንግዲህ መልሱ ይቀጥላል ወይም ይጀምራል። ማንንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ይሄ አንድ ምልክት ነው። ብዙዎች በስሜ እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ፣ ያጠፋሉ። ከዚህ ተጠንቀቁን ነኝ እና በፈረንጆ ዓለም በብዛት ነው የታየው በእኛም ሀገር እንኳን ሁለት ለሁለት ጊዜያት ያህል በግልጽ ታይቷል። አንደኛው አማራ ሳይንት ውስጥ ነው። በአፄ ዘድንግል በአፄ ዘድንግል ጊዜ መሰለኝ። በአፄ ዘድንግል ጊዜ አማራ ሳይንት ውስጥ አንድ ሰው በሰይጣን አይምሮው ስለተጣለለ ክርስቶስ ነኝ ብሎ ተነሳ። እኔ ክርስቶስ ነኝ። በኢትዮጵያ ምድር ሰው ሁኜ የተገለጥኩበት ምክንያት በእስራኤል ምድር ስገለጥ ቀይ ሆኜ ነበር፣ ጥቁሮች አፍሪካውያን እንዳያሙን አሁን ኢትዮጵያ ውስጥ የጥቁሮችን መልክ ይዤ ለመገለጥ ነው። አባት የለኝም። እናቴ መራተ ወንጀል ትባላለች። መራተ ወንጀል ማለት የወንጀል ምስራ ማለት ነው፣ ትባላለች ብሎ ተነሳ። እንዲህ ስነሳ ደግሞ ዝም ብሎ አይመሰላችሁ፣ እናነባዋለን፣ ወደፊት እናገኘዋለን። እንደዚህ ብለው የሚነሱ ሰዎች ሰዎች የሚሳሳቱባቸውን ልዩ ልዩ ምልክቶች እንዲያደርጉ አጋንን ያዘጋጇቸዋል ወይም ዲያብሎስ ይትናቸዋል እና የሰው በጣም ልዩ ልዩ አስደናቂ የሆነ ምልክት የሰው ልጆች ሊያደርጓቸው የማይችላቸው እግዚአብሔር ብቻ ያደረጋቸዋል ተብለው የሚታመኑትን በእኛ አይምሮ ያደርግ ጀመር። ብዙዎች ተከተሉ። አስራ ሁለት ሐዋርያትን መረጠ። ሰባ ሁለት አርድእትን አዘጋጀ። ልክ በጌታ ሰላሳ ስድስት ቅዱሳት አንስት የሚባሉትን አዘጋጀ። ቁጥር ስፍር የሌለው ህዝብ ተከተሉ እና የኢትዮጵያ ምድር በዚህ ወሬ ተናወጠች። ይሄ ነገር ወደ ቤተ መንግስቱ ደረሰ። ንጉሱ ክርስቲያን ስለነበረው ያን ጊዜ አጠሩት። በታላቅ ጉባኤ ተጠየቀ። በታላቅ ጉባኤ፣ ለመሆኑ እውነት አንተ ክርስቶስ ነው ወይ? አዎ ነኝ። እንዴት ቅድም ያልኳችሁን ታሪክ ሰረች ወንጌሉ እንዲል እንዲህ ይል የለም ወይ? ማንንም አትመኑ፣ ማንም እንዳያስታችሁ ይል የለም ወይ? ወንጌሉ ይሄን እንዴት እናደርገው? ደግሞም በእኔ ስም የሚመጡ ክርስቶስ ነኝ ብሎ የሚመጡ እንዲሁ ዝም ብሎ አይደለም፣ ልጅ ልጅ ተአምራትን ያደርጋሉ ይላል። የምታሳየው ተአምራት የምታሳየው ተአምርም ይኸው ነው፣ ከዚህ የተወሰደ ነው። ይሄን ቃል እንዴት እናደርገው ስላለ እሱ ዝም ብሎ ነው፣ እኔን ብትከተሉ አንተ ራስህ ብታምን ይሻላል። እንዴት ነች በል እንግዲህ፣ እንደሱማ ከሆነ አሉ። ያው እንግዲህ ኃላፊነት ስላለባቸው የሰይፍ ዋጋ ሰጡት ይባላል። እና ያው ሰይፍ ያረፈበት አንገት የለውም እና አገር አረፈች፣ ቤተክርስቲያን አረፈች ተበተኑ እነዚያም እንዳልሆኑ ሆኖ ይላል። አንድ ተጨባጭ ታሪክ ሀገራችን ያለ ሁለተኛ አሁን በሰባ አራት አመት ምረት ነው። በሰባ አራት አመት ምረት መርሃ ገደው ውስጥ አንድ መልአኩ የሚባል ልጅ ሱባኤ ያበዛ ነበር ይባላል በአካባቢው ያሉ ሰዎች እንደ እንደ ተናገሩ በጣም ሱባኤ ያበዛ ነበር። ያላቅሙ ዋሻ ውስጥ ነበር የሚውለው የሚያድረው። የእግዚአብሔር መልአክ ነኝ ብሎ ተገለጠለት የእግዚአብሔር መንፈስ ነኝ ብሎ ነገረው። ክርስቶስ አልተናለ ያ የመጣው ዝም ብሎ ነው እና ትክክለኛው አንተ ነህ ብሎ አንዳንድ ቅጥቶችን ነገረው። አመነበት። ተደፈተ። እንደምታውቁት እንኳን እንዲያው በርታ ያለ ሲራ አይተን እንደደና ያለ ምትና እንኳን እንደሆነ ይታየስ ለመንገድ ነው። እዚህ ነገር ምን ይተኩለው እና አሁን የልጅ ጨኮለው ለተመሰለው ለሰይጣን ተማረከ። አንዳንድ ምልክቶችን ማሳየት ጀመረ። በጣም የሚያሳዝነው ምልክቶችን ሲያሳይ ምልክቶችን አይተው ካመኑት የመጀመሪያው እገሌ ባላላትም የቤተ ክርስቲያኗ ታላቅ አለቃ ናቸው። የቤተ ክርስቲያኗ አለቃ እሱ ገሌ ባላል የታወቁ እንደ ጴጥሮስ የታወቁ ናቸው። አካባቢ እሳቸው መጀመሪያ አመኑ። እሳቸው ሲያምኑ ካህናቱ ዲያቆናቱ በሙሉ አመኑ። እነሱ ሲያምኑ አሁንም እንደ ሐዋርያት መመልመል ጀመር። እንደ ቅዱሳት አንስት እንደ ሰባር ልጅ መመልመል ጀመር። ልጁ ገና ወጣት ነው። አሁን ይከተሉ ጀመር። በ74 ዓመተ ምሕረት ነው። እንግዲህ በጣም ችግር ሆነ። ይሄ ወሬ እየተባዛ ሄደ። ይሄ ወሬ እንግዲህ እየተሰራጨ ሄደ። ዘው የደረሰ ያን ጊዜ ነብሳቸውን ማር የነበሩት አባት አቡነ ጎርጎሬዎች ይባላሉ። ሄዱ ከሰዎች ጋር ሆነ። በአካባቢ ያሉትን ባለስልጣኖች፣ ማለት እንግዲህ ነው። ይዘው ሄዱ ሰዎችን አነጋገሩ። ማን ፈጠራችሁ? መላኩ ክርስቶስ ነው እንኳን አላለም። መላኩ ፈጠረን። ማን ፈጠራችሁ ይባሉ። መላኩ ሰው ሲል ቢጠየቁ ደረሳቸው። ግልብጠው እሱ ነው የሷውን ፍቅት ነው። ካህናቱም እንደዚህ አሉ። እውነት በጣም አስቸጋሪ ሆነ። አሁን እንግዲህ እንደና እንከና ሊሆን አልቻለም። ዘመኑ የደርግ ነው። እንዲያውም እንደ ያለ ነገር ብቅ ስል ይወደዳል። ለምን ያ የብሮ ክርስቶስም እንዲህ ብሎ ነው የተነሳ ሰው ስለነበረ ተቀበለው እንጂ ብሎ ሰይጣን ቦታ ላይ እንደ ሰው ልጅ ሳይኖር እና ያን ጊዜ ኮሚኒስት ዘመን ስለነበረ ደስታው ነው መብት ነው ይቀጥላሉ። እነሱ ምንም ማድረግ አልተቻለ። ሰውየው ተመለሱ። አባቶች ላይ ገቡ ለቅሶ በልቅሶ ሆነ ነው ያለ ከዚያ መጀመሪያ ያመኑት ጊዜ የታላቅቀት አዝመራቸው ማለት ያዝመራቸው መሬታቸው ማለት ነው። እንግዲህ ስንት ሜትር እንደሆነ አላውቅም። ወደ ታች መጥም ጀመረ አዝመራቸው ያ መሬታቸው መሬታቸው ፈጥሞ ከማንኛቸው መሬቶች ወደ ታች ዝቅ ብሎ ሲታይ ይሄ ትልቅ ተአምር ነው። አሜሪካ ል ቢሆን ኖሮ ምክት ወሬ ምግባቸው የሆኑ ጋዜጠኞች በዓለም አንድ ጊዜ ያሰራጭት ነበር። ነገር ግን በኢትዮጵያ ውስጥ የሚደረጉት ተአምራት

በኢትዮጵያ ቤተ ክርስቲያን መጽሔት በስልሳ የመጽሔት ተጽፏል። በሰባ አራት ዓመተ ምሕረት ማየት ትችላላችሁ። ሆኖም የእግዚአብሔር ቸርነት ትልቁ ምንድን ነው? ያን አይተው ያ የመጀመሪያው ጥርት ተመለሱ። እሳቸው ሲመለሱ ደግሞ ካህናቱ ተመለሱ። ካህናቱ ሲመለሱ ምዕመናኑ ተመለሱ። ተወግዘው ነበር። ከወግዘታቸው ተፈቱ። ልጅ ግን እንዳፈረ ቀረ። አሁንም እንዳለ ነው። መተ ድሮም ያው ገበሬ ነበር፣ አሁንም ስራውን ይሰራል እንዳለ መስከረም ጊዜ ድረስ የሰማሁት ስላፈረ መመለስ አልቻለም ነገር ግን የሚያስደንቀው ነገር ያው መንግስትም ለራሱም የሰዎችን አይምሮ ለመለካት ነው መሰለኝ ነገሩን ያው መቼም ጨርሰው አልተወውም የተወሰኑ አንድ አስራ ሁለት ሰዎች የሚሆኑ ሰዎች ተይዘው ወደ አማኑኤል ሆስፒታል ሄዱ እና ተመረመሩ ሲመረመሩ ቀነኝ ስላቸው ማን ፈጠራቸው ሲባሉ መላኩ ነው የሚል ዶክተሮች ምንም ማድረግ አልቻለም ያ ተአምር ከመሆኑ በፊት ማለት ነው ነገር ግን ተአምሩ ከሆነ በኋላ ያው እንደነገርኳችሁ ተመለሱ። እግዚአብሔር የተመሰገነ ይሁን፣ ቶሎ ደረሰላት ቤተክርስቲያኗን። ደስ የሚለው አንድ ህይወትም አልጠፋም። በአማራ ሳይንቱም ጊዜ ያው ራሱ ወንጀለኛው ራሱን ሲያጣበቀር፣ ሌሎች ራሳቸውን አላጡም፣ ንስሐ ገብተው እንደ ሞቱ ነው ታሪክ የሚናገረው። በዚህ ሀገር ግን የሚፈጠረው የፈረንጆቹ በጣም የችኩልነት ስላለ አብዛኞቹ ያልቃሉ። አንዱ ወደ ስንት ነው? ዘጠኝ መቶ ነው ስንት ሰዎች እዛ ነው ያለቀ፣ በዚህ በደቡብ አሜሪካ ወሬውን እንደሰማሁት። አንዱ እኔ ልመጣ አካባቢ ዝም ማንንም ይባል ሀገር ቴክሳስ ውስጥ መሰለኝ አንዱ ያው እሱም ያው ተከታዮቹ በሆነ ነው የሚያሳዝን። ይህ ብቻ አይደለም፣ ይነሳል። አሁን ነገ ነገ ወዲያ ይነሳል። ከዚህ ሁሉ በኋላ ዋናው ይመጣል። ያ ዋናው ሀሳዊ መፍትሄ ይመጣል። ያን ጊዜ ነው እንግዲህ እሱ ዓለሙን ለማጥፋት እድል የሚያገኘው። ምክንያቱም የለሰለሰ ማሳ ነው የሚያገኘው። አሁን ሁሉም ወደ ማተር እየሄደ ሃይማኖቱን፣ መንፈሳዊዎቹን እየተጠራቀረው ነው። በተለይ አዲሱ ትውልድ ወጣቱ እየተወው ነው። አሁን የለሰለሰ አይምሮ ያገኛል። ያን ጊዜ መርዙን ይረጫል። ትልቅ እድል የሚያገኘው ያን ጊዜ ነው። አሁን ደህና እግዚአብሔር መንፈስ ቅዱስ ሰዎችን፣ ጥቂቶችን እንዲሆን ስላላጣ እየተዋጋው ነው። እነዚህ እንዲያው ብቅ ብቅ የሚሉ የእሱ ግልገሎች ናቸው፣ የእሱ እንትኖች ናቸው። እና እንደዚህ አይነት ምልክቶች ይከሰታሉ። እንዲሁ በጌታ ሲናገር መቼም ማንም የሚያምን የለም። ያን ጊዜ ክርስቶስን እንግሎ ማን ይነሳል ብለው ያምናል። ነገር ግን የተናገረው ቃል ተፈጸመ። ስለዚህ ማንም እንዳያስታችሁ ተጠንቀቁ ነው የሚለው። እግዚአብሔር ቸር ነው። በሀገራችን የተፈጠሩትን እነዚህን ክስተቶች ያጠፋልን። አሁንም በቸርነቱ ከሱ ጋር ነው ያለ ነው። እስከ መጨረሻው ከሱ እንዳያናውጠን ቅዱስ ፈቃድ ይሆንልን። ከዚያ ምን ይላል ብዙዎች ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው እና ተጠበቁ፣ አትደንግጡ ነው የሚለው። ስለ ጦር ወሬ እንግዲህ ምንም ገለጣ አያስፈልግም። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም፣ ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል ይገድሏችሁ ማለት። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ። እንደኛ ቤተ ክህነት ማለት ለዚህ ትልቁ ምሳሌ በአሁኑ ዘመን የእኛ ቤተ ክህነት የእኛ ቤተ ክህነት መንግስት ሲቀየር ቶሎ ብሎ በወንበሩ ላይ የነበረውን አባት አሳልፎ ለመስጠት በዋዜ ነው ይፈራረጋል፣ አሳልፎ ለመስጠት አባትም ልክ አይሁድ ጌታን አሳልፈው እንደሰጡ ማለት ነው። ለምሳሌ ያል ተጨባጭ ታሪክ ስለዚህ ብኖ ስላ ተጨባጭ ታሪክ የአሁነ ሲወክሎትን ጊዜ መውሰድ እንችላለን። የጃነዊ መንግስት አልፎ ደርግ ሲተካ ወዲያውኑ አፓሳት ተሰብስበው የቤተ ክህነት የአመራር አካላት ተሰብስበው ይህ ሰው በጣም ለቤተ ክርስቲያናችን አደገኛ ስለሆኑ እርምጃ ይወሰድልን ብለው ተፈራረሙ። ጳጳሳት የተፈራረሙ የቤተ ክህነት አመራር አንተ መሪዎች አመራር ላይ ያሉት ተፈራረሙ። በውጭ ያሉት ሰልፍ ጀመሩ። ይወደዱልን ነው። ለምንድን ነው? ከዚያ በፊት እውነተኛ ክርስትና ካለ ያቀፍ ጥፋት አለ ካለ ለምንድን ነው ከዚያ በፊት እንዲያለው ጨዋታ ያልተደረገ ስለዚህ ተፈራርመው አባትን አሳልፎ መስጠት ማለት የቱን ያህል ከባድ እንደሆነ እንግዲህ ራሳቸው እርስ በርሳቸው አሳልፈው ይፈቃጣል። ግራይ ገብቶ አይደለም ወይም ደግሞ ክርስትናን የሚጠሉ ተቃዋሚያን ቤተክርስቲያን ውስጥ ገብተው አይደለም። ሰውየውን አሳልፈው ለመስጠት የፈረሙ እርስ በርሳቸው እርስ በርሳቸው ተፈራርመው ሰጡ። ጋር ያዝ በገመዳን ቆቀጨ ነው እንደሆን ትለኝ በዘመድ አንቆ አባቱን ገደል ያገዙባትን ያገለግሉባትን እግዚአብሔር ያመሰገኑባትን ያወደሱባትን የተባረኩባትን የተቀደሱባትን ቤተ ክርስቲያን አቅተው በሱ አዙሪያ መቀበርን አቅተው ስንቶችን ፈተው ስንቶችን ወንድሞቻቸውን፣ ቤቶቻችን፣ እናቶቻችን የቀበሩ የቤተ ክርስቲያን ዙሪያ ጓሮ አፈር ተነፍጓቸው ከምድምድያ ሰፈር ነው መቃብራቸው የተገኙ

እርስ በርሳቸው አሳልፈው ይሰጣጣሉ። አሁን ደግሞ ደርግ ወድቆ ደግሞ ደግሞ እነዚህ ሲተኩ ደግሞ ገና እነዚህ ሊገቡ ሊገቡ በዋዜና የቤተ ክርስቲያን አመራሩ ውስጥ ያሉት ራሳቸው መፈራረል ጀመሩ። ይሄ አባት አያስፈልገንም፣ ወንጀለኛ ነው፣ ደርግ ነው የሴንትኝ ምንድን ነው? የፓርቲ አባል ነው፣ ኢሰፓ ነው፣ ነፍሰ ገዳይ ነው፣ ይወገድልኝ። ተፈራር ነው ሳ

አንዱ ወንድሙን አሳልፎ ለመስጠት ወንድሙ ሞቶ በወንድሙ ወንበር ላይ ተቀምጦ ብር ለማግኘት ክብር ለማግኘት እንደ ስ የሚመት እኮ አይመስለውም። ጊዜ እንኳን ውሰዱ አሳልፈው ይሰጣሉ፣ ወንድሞቻቸውን እነዚያ ሞተው በወንበራቸው ላይ ለመቀመጥ አይ ይሰጣሉ፣ ይገልላቸዋል፣ ወንበር ላይ ይቀመጣሉ። በመነዛ እነሱ በጣም ርስ እንደዚህ እያደረገ አይነታችን አይ ብዙ ከዚህም ጋር የምታዩት ነው በአለም ያለውን ሁኔታ ባል ሚስትን፣ ሚስት ባልን፣ ወንድም ወንድምን፣ በአጠቃላይ ባልንጀራ ባልንጀራን፣ ሰራተኛ ሰራተኛን አሳልፎ ለመስጠት ዘመኑ ዛሬ ነው። እርስ በርሳቸው አሳልፈው ይተጣጣሉ። እርስ በርሳቸው ይንጣላሉ። ትናንት ተሳስረው ዓለምን እንገዛለን ያሉ ዛሬ ሲታኮሱ ናያቸዋል። እስከ ዘላለሙ ሊለያዩ አይችልም ነን ያመናቸው ሲተራረቡ ናያለን፣ ሲካሰስ ናያለን፣ ሲዋጉ ናያለን። ይህ የመለኮት ቃል ፍጻሜ ነው። እንደው በተጨባጭ የሀገራችንን ምሳሌ እንጠት ነው እንጂ የአለም ዙሪያውን እንግዲህ እግዚአብሔር የገለጸላችሁ እና እርስ በርሳቸው አሳልፈው ይሰጥ ማለት አሳልፈው ይሰጣጣሉ። እርስ በርሳቸው ይጣላል። ብዙ ሀሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስፋሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አሁን የዓለም የቤተክርስቲያን ፍቅር፣ የዓለም የትዳር ፍቅር ከጥቂቶች በቀር የዓለም የማህበራዊ ኑሮ ፍቅር በረዶ ሆኗል። ይህ ማነው የሚባል ሀገር ዋናው አመት ሳመት የሚለው ምንድን ነው? አሜሪካ ፈራሽ የገዛው ሀገር አላስካ፣ ከአላስካ በረድ የበለጠ ነው ፍቅሩ ቀዝቅዟል፣ በረዶ ሆኗል። ደመነመታችን ነው የምንመላለሱ ሁ ቤተመቅደሱ ፍቅር የለው ክዳሃሮ ፍቅር የለው የስራ ቦታው ፍቅር የለው ቤተ ቤተመንግስቱ ፍቅር የለው ባልንጀርነቱ ፍቅር የለው ሁሉም ፍቅር የለውም እንዴ ሲቀጥስ እንዳሉ አላውቅም። ፍቅር የቀዘቀዘበት ዘመን። ድሮ ሲፋቀር ባልንጀሮች አንዱ ለወንድሙ ራሱን አሳልፎ ይሰጣል። ድሮ መሪዎች ለህዝባቸው ራሳቸውን አሳልፎ ይሰጣል። ድሮ ህዝብ ለመሪዎቻቸው ራሳቸውን አሳልፎ ይሰጣል። ዛሬ መሪዎች በህዝባቸው ደመኖር ነው የሚፈልጉት። ዛሬ ህዝብ በመሪዎች ደመኖር ነው የሚፈልጉት። ዛሬ እኛም ካህናት በመሆን ደመኖር ነው የምንፈልገው። አንዱ ለሌላው ከፍቅር የተነሳ ራስን ማሳለፍ የለም። ከዚህም ጋር ደግሞ ራሱ ፍቅር በረድ ገብቶበታል። ይቀዘቅዛል ነው የሚለው። ይኸው ታዝቀምቻለ ፍቅሩ እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዛን ጊዜም መጨረሻው ይመጣል። ትልቁ ተመልከት። ይህን ቃል ሲናገረ ጌታ በዚህ በኢየሩሳሌም ተደብቆ ነው። የኢየሩሳሌም ቤተ መንግስት ይህን ወንጌል አልተቀበለ። የእስራኤል ህዝብ ይህን ወንጌል አልተቀበለ።

በዚህ በምድረ አሜሪካ ያው ለወገኖቻችን ብቻ ቢሆኑ ለጊዜ ነገጻፍ ልጆቻችን ደግሞ የአስተምሮ ይሆናል። በአውሮፓ በአሜሪካ በአውስትራሊያ እዚህ የነበሩ ጳቀሳን አውስትራሊያ ሄደዋል። አሁን እዚህ ነው አውስትራሊያ ሄደዋል። ይሄ ምንድን ነው የሚያሳየ? ይሄ መንግስት ወንጌል በአለም ዙሪያ ሁሉ ይሰበካል። ይሄ ወንጌል ዛሬ በቻይና ገባ። ይሄ ወንጌል ዛሬ በጃፓን ገባ። ይሄ ወንጌል ዛሬ ራሽያን ኮሚኒስት አፈራርሶ ድሮ ወንጌሉ ነበረ፣ ተጠውሎ ነበረ፣ ከመቃብር ተነስቶ ዛሬ አቅለቀለቀው አለሙን። የአሜሪካን ወይዘሮ ፕሮቴስታንቶች ሰባት ሳተላይት ገዝተዋል። አሁን በአለም ሳውዲ አረቢያ ሁሉ እንዲታይ ወንጀሉ በአለም ዙሪያ ሁሉ የመንግስት ወንጀል ይሰበካል። ይሰበክ ሰው አይሰማሁም። ነገር ግን በዛ በመጨረሻው ቀን የሚሉትን እንዲያጡ ለምስክርነት ይሄ መንግስት ወንጀል በአለም ዙሪያ ሁሉ ይሰበካል። ይህ ተአምር በመጨረሻው ዘመን ፈተና ነበር እንጂ በመጨረሻው ዘመን ወንጌል ይዳከም ነበር እንጂ በመጨረሻው ዘመን የወንጌል መብራት፣ በመጨረሻው ዘመን የወንጌል መነሳት ከዚህ ቃል የተነሳ ነው። በእኛ እንኳን ሕይወታችን ለወንጌል ሙቶ የምንኖረው እስኪ ተመልከቱ። በአገር ቤት ልጅ ሁሉ አስተማሪ፣ ሴቶች ሁሉ አስተማሪዎች እንደ ሁሉ ይበላል አስተማሪዎች በውጭ ሀገር የምታዩት ወጣቱ ደማሩ ሁላችሁ ነው ከለሰሪነ ኢትዮጵያውያን እንደዚህ ጀንበር አምረብን

እንደዚህ መልካም የሆነ ሆን ያህል ለፍርድ ምነው ነው ይ የምስክር ነው። ቀደም በቅዳሴውን የሰማ ነው። በምን ወይም በወንጌል የምናየው የሁሉ ቃል እየተነገረ የምእመናን ህይወት ልትሰጥ አልቻለም። በማለበት ቅዱስ የንጎቻችን የረከሰ ህይወት በቅዱስ ቅባ ሊቀደስ አልቻለም። የንጎቻችን ትዳር በእግዚአብሔር ቃል ሊባረክ አልቻለም። በቅዱስ ቆላ ሊመሰረት አልቻለም ትዳሩ ይሄ ወንጀሉ ሳይሰማ የነበረው ዘመን ይሻና፣ ወንጀሉ ከተሰማ በኋላ ሩክሰት እያደገ ነው ይሄዱ እና ይሄ ምንድነው የሚያሳየው? ይህን መንግ ሰኞ ይሰበካል ለምክክርነት ነው ነው የሚለው። ይህን ቃል እየተፈጸመ ነው። እግዚአብሔር ከዚ ፍርድ ያድን። ከዚያ ቁጥር አስራ አምስት ላይ ምንድ የሚለው እንግዲህ ይላል፣ በነቢዩ በዳንኤል የተባለውን የጥፋትን ሩክሰት በተቀደሰችው ስፍራ ቆመ ስታዩ፣ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሸሹ። በሰገነት ያለ በቤቱ ያለውን ሊወስድ አይወረድ። በእርሻም ያለ ልብሱን ሊወስድ ዘንድ ወደ ኋላ አይመለሱ። በዛች ወራት ለእርጉዞችና ለሚያቀሙ ወዮላቸው ብሎ ዳንኤል የተናገረውን አስታውሱ። የመጀመሪያ ሀይለ ቃሉ በነቢዩ በዳንኤል የተነገረው የጥፋትን እርኩሰት የጥፋትን እርኩሰት የጥፋትን እርኩሰት በተቀደሰችው ስፍራ በተራራው ላይ ስታዩ የጥፋቱ ርኩሰት በተቀደሰው ስፍራ በተራራው ላይ ቆሞ አምሮበት ስታዩ ያን ጊዜ ተጠንቀቁ። መከራው ያን ጊዜ የጥፋት ርኩሰት በተቀደሰ አገር፣ የስደተኞች መጠጃ በሆነ አገር፣ በብራቸው ላይ በእግዚአብሔር እናምናለን የሚል ቃል ያለበት አገር፣ ስደተኞችን ሲመጡ አትከልክሏቸው ብሎ ሕግ ያወጣ አገር ድሮ የበደለውን ያነት አሁን ግን የምናየው ለእግዚአብሔር የተመቸ ህጅ ለስደተኞች የተመቸ ህግ ለመጻተኞች የተመቸ ህጅ ለሰራቡ የተመቸ ህግ። በአጠቃላይ የሁሉም አገር በአጠቃላይ የሁሉም መሬት የሁሉም ስፍራ እንደ አሜሪካ ታላቅ ስፍራ የሆነ የለም። ለወንጀሉ እንደ አሜሪካ ታላቅ ስፍራ የሆነ የለም። ለእግዚአብሔር ቅድም በወንጀሉ ያነበብ ነው። በፍርድ ቀን እኮ የሚናገረ ተርዴ አበልታችሁኛለ ተጠንቼ አጠጥታችሁኛል፣ ታርዬ አሌታችሁኛል፣ ይግዳን መጥቼ ተቀበላችሁኛል። ይህ ቃል እኮ እየፈጸመ ያለው እኮ አሜሪካ ስንቶቻችሁ ናችሁ? ወንድሞቻችሁ ሊያርዷችሁ ሲሉ በቢሮ ጥናት ምክንያት ሊሆን ይችላል፣ በስልጣን ጥናት ምክንያት ሊሆን ይችላል፣ በሆነ ምክንያት ሊሆን ይችላል። ልትታረዱ ስትሉ በሱዳንም ይሁን በጅቡቲም ይሁን በናይሮቢም ይሁን

ከይን ዚያ እንግዳ ሲመጣ ተቀበለ። ከይ ረብ እንግዳ ሲመጣ ተቀበለ። የተቀበለውን አበላ፣ የተቀበለውን አጠጣ፣ የተቀበለውን አለበሰ። ለተቀበለ ስራ ሰጠ። ጎበዝ ብሎ ለሰጠ ተጎራብተን ሰድሎ አደለ። በስራ ለጎበሰ፣ በእውቀት ስላደገ እሱ የገዛውን መኪና እንዲገዛ አደረገ። እሱ የገዛውን ቤት እንዲገዛ አደረገ። እሱ በዳ ይኖራል፣ በዳ እንዲኖር አደረገ። ወይ ለጎደለ ነገር አይ

ይሄ የጥፋት ርኩሰት ነው። ርኩሰት እኮ በንስሐ የሚቀበል በንስሐ የሚመለሱ ርኩሰት ያለ ጥፋት የሚትከሰት ርኩሰታል። ይሄ ግን የጥፋት ርኩሰት ነው። ሰዶምና ገሞራ የጠፉ ከእነሱ መጥፋት በኋላ በተለ ምድር የሚመስ ነገስታት ቅሬታዎችን የሰዶምን ቅሬታዎች ሳሳዱ ሳጠፉ ልጆች ናቸው ተብለው በእግዚአብሔር ትሸለሙ። እንዲህ ያለው ርክሶት በአሜሪካን ሀገር ተከፈተ። ወደ ቤተ መንግስቱ ሰርጎ ገባ። እንመረጣለን ሲሉ መሪዎች እኛ የእናንተን መብት እንጠብቃለን አሉ። አቤቱ ብዬ ማለት ሮሞ አንድ ላይ ስታዩት እግዚአብሔርን ለማወቅ ባልወደዱት መጠን እንደ እግዚአብሔርነቱ በእግዚአብሔር መንገድ የመመላለስ ባልፈቀዱት መጠን እግዚአብሔር ደግሞ ለማይረባ አይምሮ አሳልፎ ሰጣቸው። የማይረባ አይምሮ አይምሯቸውን ስለያዘው ሴቶች ከወንዶች ጋር መገናኘትን ስተው፣ ወንዶች ከሴቶች ጋር መገናኘትን በስርዓቱ በቃል ኪዳን በባህሪያቸው መኖርን ስተው፣ ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር በፍቶች ተቃጠሉ በተሰት ተቃጠሉ። ይህ ሞት የሚገባው ኃጢአት ነው። አንዲት ሀገር ልትጠፋበት የሚገባት ነው። ነገር ግን ሞት ይገባቸዋል እነዚህ የሚለውን የእግዚአብሔር ቃል እያወቁ የሚተባበሩትን ጭምር ሞት ይገባቸዋል። የእግዚአብሔር ቃል እግዚአብሔር ቃል አዲስ ዳሜ የሚናገሩ ወፍ ይገባቸዋል የሚለውን የነዚን ርኩሳንን የነዚን ርኩሰት የሚገዝፉት ምን ጭምር የእግዚአብሔር ፍርድ ይመለከታል። ቤተ መንግስቱ ይህ እንግዲህ እኔ በሰዎች መፍረዴ አይደለም፣ በአሜሪካን መንግስት መፍረዴ አይደለም፣ ወይም በማንኛው ላይ መፍረዴ አይደለም። ምልክቱ የጥፋት ርኩሰት አድጎ ሳፍቶ አእምሮበት ስታዩ ያን ጊዜ መጨረሻው እንደቀረበ ከማዋቃቸውም በላይ

በዛ ባለበት ሁኔቱ ይበርታል። የሚለው ምንድን ነው ደግሞ ሌላው፣ የሚያርፍ እሱ ወደ ኋላ አይመለስ፣ ወደፊት በተገነት ሆነ የለም አለው። ሌላ አልባቢ ያስተውል ብሎ በዛን ጊዜ በይሁዳ ያሉት ወደ ተራራዎች ይሸሹ። ተራራዎች ማለት አብያተ ክርስቲያናት ናቸው። በይሁዳ የተመሰለ አለም ነው። በዚህ ርኩሰት ዓለም ውስጥ ያሉ ወደ ቤተ ክርስቲያን ይገስግሱ ነው። የእግዚአብሔር ቃል ተራራ ወደተባለ ወደ እግዚአብሔር ቃል ይገስግሱ። ወደ ተራሮች ይሸሹ። ተራሮች ብዙ መጠጊያ አላቸው። አብያተ ክርስቲያናት ናቸው። ራሳችሁን አድኑ ነው የሚለው የእግዚአብሔር ቃል ነገሩ። በአሜሪካን ሀገር ተራራ በተራራ ወደ ተመሰሉ ወደ ቤተ ክርስቲያኖችን የርኩሰት ሰርጎ ገባ ማን የሚባል ቤተ ክርስቲያን ግብረ ሰዶም ነው የፈቀደው? ሴትና ሴት ያጋባ፣ ወንድ እና ሙስሊም ያጋባ፣ ከእግዚአብሔር ቃል በላይ የሆነ አንድ ቤተ ክርስቲያን አለ። የፕሮቴስታንቶች በዚህ ሀገር የታወቀ ምንድነው? እሱ ይከፍመና ወደ ያወራ አንድ እ ቴዎሎጂካል እስኩል እንይላለን። እዛ ውስጥ አንዱ ክላስ ነው ግብረ ሰዶም ከሬዲት አለው እኮ ትክክል ነው ተብሎ

जन्मे में बाजे रात आप उनका सुरु बंजारे सुन चुनाव अंजारे गुण जैसे प्रसार समब्दावगार አሁንም ሆን በዚህ ለመፍረድ ሳይሆን ምልክቱ ነው። ምልክቱ ይሄ ነው እንግዲህ ምስለ ምልክቶች እግዲህ ብዙዎቻችን እናውቃለን። እና ሳስተኳሸች ተኳሸች በምልክት ነው ይባላል። ዛሬ ብዙ ሰዎች ከአንድ ቦታ ወደ አንድ ቦታ የሚደርሱት በምልክት ነው። ምልክቷን አይተው ካሰቡት ይደርሳሉ። ምልክቷን አይተው ከሚሰሩት ይመለሳሉ። ስለዚህ እ ይሄ ምልክት ለእኛ ለክርስቲያኖች ተሰጥቶናል እንድንጠቀምበት ነው። እግዚአብሔር ቃል የሚያስጠነቅቀን ታዲያ ምን አለ? በዛች ወራት ለርጉዞችና ለሚያጠቡ ወዮላቸው፣ ለርጉዞችና ለሚያጠቡ ወዮላቸው ሲል ሰሙ ይኸው ነው። የእናቶች እርግዝናና ማጥባት ነው። እርጉዞችና የሚያጠቡ እናቶች እንደ ልብ መሸሽ አይችሉ፣ በመከራ ጊዜ ችግር አለባቸው። እንደ ሌላው ምቾተኞች አይደሉም። ለማንኛውም ሸሽት፣ ለማንኛውም ራትን ለማለት እና ሁሉም ዋናው ትልቁ ምስል ለርጉዘትና ለሚያጠቡ ማለት ጭም በቀል ይዘው ለሚኖሩ ጭም በቀል ይዘው ለሚኖሩ በጭምና በበቀል መካከል ያለው ልዩነት እናውቀዋለን። ጭም ማለት በሌላው ላይ ጥሬታ ይዞ፣ በቀል ማለት ደግሞ ሰዓት እንዲገኝ፣ ቦታ እንዲገኝ፣ ጉልበት እንዲገኝ አጸፋውን ለመመለስ ተዘጋጅተዋል። ቂም በቀል ማለት ቂም በቀል ይዞ መኖር፣ ጣዖትን ከቤት አስቀምጦ ጣዖት ሲያመልኩ መኖር። በአጠቃላይ ኃጢአት ምን እንደሆነ እናውቃለን። ኃጢአትን ሰብስባችሁ ሰብስባችሁ በኃጢአት አርግዛችሁ የኖራችሁ ወዮላችሁ! ለምን? ያን ሰዓት ንስሐ መግባት ሰዓት አይደለም። መሬቷ ስትንቀጠቀጥ ማንም ንስሐ ይገባል። አይተነዋል ይህ

በተለይ በደል ብዙ ሰው በቀል ይዘው በወንድሞቻቸው ላይ ለሚኖሩ የሰማዩ አባታችሁ ይቅር የሚላችሁ፣ ከፈቀዳችሁ ከወደዷችሁ የበደሏችሁን ይቅር በሉ። የበደለችሁን ሚስትን ይቅር በል። የበደለችን ባልሽን ይቅር በይ። የበደለህን አባት፣ የበደለችን እናት፣ የበደለህን ባልንጀራ ይቅር በል። ይቅር ተባባሉ። ይቅር ሳትሉ የሰማዩ አባታችሁ ይቅር አይላችሁ።

በአጠቃላይ በጥገና ባአቅ ያስለብ ንሮ ያን ጊዜ ቀኑ ለእኛ ጥሩ አይደለም ወይ የምን ነው? ገና እሱ የሚመጣበት ጊዜው ገና አይደለ ምን ይሆናል። የሰው ሰው ምጽአቱ ዕለተ ሞት ነው። እኔ ከሞት ዓለም አለፈ አላለፈ ምን ዋጋ አለው? የዓለም ማለት የኔ ነው ሞት ነው። ምክንያቱም የኔ ሞትና ሕይወት የሚወሰኑት በሌሉኝ ነውና፣ በዚህ ዓለም የመኖር ዕድሜ ለኔ ልበላበት፣ ልጠጣበት፣ አሜሪካን ገብቼ ልማረበት፣ ላስተምረበት ብቻ አይደለም ለሕይወት ላውቅበትም ለወታችን ልትወልዱ ልትቀብሉ ዛሬ ጋር ስምትበሩ ብቻ አይደለም። በዚህ ምድር እግዚአብሔር የሚና ጽፎ የሚያኖረን እንድንመለስለት ስም ስንኖር፣ ግን አርግዘን ነው የምንኖረው። የምንኖረው ግን እንዲሁ እንዳለ እንዳንሞት እባሳችን ይግለው። ያ መጨረሻ ምንድን ነው? ባላ በለስ በለስ ጫፏ ሲያቆጠቁጥ ሲያቆጠቁጥ ቅጠላ ሲያለመልም ያ ያንጊዜ ነው ደግሞ ዋናው እንደቀረበ ወቁ በሌስ የሚላት እስራኤል ነው እንግዲህ ክርስቶስን ከሰቀለች በኋላ በዓለም ተበትና እንዳልነበረች ሁና መሬታ ለሌሎች ሆኖ እንዲህ ተረሳ የነበረች እስራኤል እንደገና ተሰባስባ ሕገ መንግስት መስረታ በነገሩ ሁሉ አድጋ ሁኔታ በዓለም በወራት ሲጀምር ያን ጊዜ አንዱ ትልቁ ምልክት ነው ነው የሚል እስራኤል እንደገና ተሰብስባ መንግስት መስረታ ትኖራለች ብሎ የሚያስብ አንድም ሰው ሊኖር አይችልም።

የሰበሰበች ስራ የተሰበሰባ ህገ መንግስት መሰረታ በሀይሏ በቴክኖሎጂዋ በነገሯ ሁሉ በአለም ስትታወቅ፣ ያን ጊዜ አንዱ ምልክት ነው። ለምን ሀሳዊ መስ ይነሳያ ላይ ነው ቤት ተሰርቶለታላል የሚመጣው ክርስቶስ በሩንም ስነ የሚከፍተው ተብሎ በሩን አሁን እዚያ ተዘግቶ ነው ያለው። ትልቅ ቤት አለው። ኢየሩሳሌም ስትጎበኙ ካያች ከሳራች ማየት ትችላላችሁ። ምትናኔ ጊዮርጊስ ያለበት ልዳን ስትጎበኙ በዚያ አካባቢ ታዩታላችሁ እና አልጨረስኳቸው ምልክቶችን ይበቁናል፣ ከተጠቀምንባቸው ቅዱስ ያሬድ የዛሬውን ይሁን ደብረ ዘይት ሲለው ደብረ ዘይት ማለት የዘይት ተራራ ማለት ነው። የዘይት ተራራ የተባለበት ምክንያት ዘይትን የሚያወጣ ወይራ ስለሚበቅልበት ነው። እና ደብረ ዘይት ያለበት ቅዱስ ያሬድ በዛሬው ዕለት አለን ከማለፉ በዚህ ምልክቶቹን ጌታ ስለተናገረ ነው። ቀዱን ግን ቀኑን፣ ተናግሯል ስላልጨረስኩት ነው። አልተናገረም አላውቅም ነው ያለ እኔም አላውቅም መላእክትም አያውቁም ማንም የሚያውቅ የለም ከአብ በቀር አለ። ወልድ የማያውቅ ሆኖ ነው አይደለም። ነገር ግን ቀኑን ሊነግራቸው ይረዝም እንዴን ይሰልፋሉ አጠር ያሉ እንዴን ይጨነቃሉ ሊነግራቸው አልወለገም። ምልክቱን ግን ሰጣቸው። አንድ አባት ሰዓት ገዙ።